ዋናው የተቃውሞ ሰልፉ የሚካሄደው በኦሮሚያ ውስጥ ማለትም የአዲስ አበባን ማስተር ፕላን ለማስፋፋት በተደረገው ተቃውሞ በኦሮሚያ ውስጥ አያሌ ወጣቶች መገደላቸው ይታወቃል። ይህንንም በመቃወም በብሪታንያ የሚገኙ ኢትዮጵያውያን የግብረ ኃይል ሁላችንም ኦሮሞዎችንን በሚል አቋም ዛሬ ተቃውሟቸውን እና የኢትዮጵያ መንግሥት የሚወስደውን መጠነ ሰፊ አቋም እንዲገታ የብሪታንያውን ጠቅላይ ሚኒስትር ዴቪድ ካሜሮንን ለመማጠን ነው። ግብረ ኃይሉ እንግዲህ አዘጋጆች መካከል አቶ ዘላለም አለን። አቶ ዘላለም በዛሬው ዕለት እንግዲህ ሁላችንም ኦሮሞንን በሚል አቋም ይሄ ተቃውሞ ሰልፍ ተጀምሯል። ሀሳቡ እንደመጣ የሰልፉ ዋና ዓላማ በቅርቡ ኦሮሚያ እና እንዲሁም በጎንደር በሌሎችም የኢትዮጵያ አካባቢዎች በሰላማዊ ዜጎች የተነሱ ህገ መንግስታዊ የሆኑ ጥያቄዎችን በኃይል ለመጨፍለቅ በኢትዮጵያ የሚገኘው አገዛዝ የሚያደርሰውን ከፍተኛ ኢሰብአዊ ጭካኔ የተሞላበት የአፈና ስርዓትን በተመለከተ ከዚህ ቀደም እንደነበረው እኛ በዘር ወይንም በሃይማኖት ወይንም በክልል የምንከፋፈል ሰዎች አይደለንም። ሁላችንም የ አበሳውና የመከራው ገፈት ቀማሾች በመሆናችን፣ በአንድነት በመቆም ይህ ስርዓት ነው በመሰረቱ ዋና የሰብአዊነት ፀር የሆነውና እኛ ልዩነቶቻችንን ወደ ጎን ትተን ሁላችንም ለሰብአዊነት እና ለሰብአዊ መብት እንዲሁም ለሰው ልጅ ክብር የቆምንን በማለት በአንድ ላይ በመሰባሰብ ብዙ ጥረት ተደርጎበት ከዚህ ቀደም ይለዩን የነበሩትን ግድግዳዎች በሙሉ ጥሰን በአንድ ላይ በመሰባሰብ ድምፃችንን ለእንግሊዝ ጠቅላይ ሚኒስትር በተለይም በኢትዮጵያ የሚገኘው መንግስት ከፍተኛ የገንዘብ የፖለቲካና የዲፕሎማሲ እርዳታ የሚያደርገው የእንግሊዝ መንግስት፣ ይህ መንግስት እንግሊዝ ከቆመችበት የሰብአዊ መብት የነፃነትና የዲሞክራሲ እሴት ጋራ አብሮ የማይሄድና እሱን የሚጻረር መንግስት በመሆኑ ለዜጎቻችሁ ቃል እንደምትገቡት ሁሉ አፋኝ ስርዓትም አንደግፉም የምትሉት ከሆነ ጉዳዩን የምታሳዩበት ጊዜው አሁን ነው። በማስተር ፕላን ስም ንጹህ የኦሮሞ ገበሬዎችን እና ነዋሪዎችን ከመሬታቸው አፈናቅሎ ከዛ በኋላ እነሱን በዘበኝነት ወይንም በባርነት ለመዳረግ የሚደረገውን ስትራቴጂ አጥብቀን እንቃወማለን። በጎንደር አካባቢ መሬት ለሱዳን መንግስት እንደ ወንፈል ወይንም እንደ ውለታ ሊሰጥ የሚደረገውን ጥረት ሁሉ በመቃወም በአንድ ላይ ቆመን ነው እዚህ ድምፃችን የምናሰማው። የብሪታንያ መንግስት ከዚህ በፊትም ብዙ አቤቱታዎችን ተቃውሞችን አቅርባችሁ አጥጋቢ የተሰጠ መልስ የለም። የአሁኑ ተቃውሞ ሰልፍ ምን የተለየ ውጤት ያመጣል ብላችሁ ትገምታላችሁ? አንደኛ ማህበረሰቡ በሙሉ በአንድ ላይ የተሰባሰበበት ነው። ሁለተኛ የእንግሊዝ መንግስት አጋሬናት ብሎ የሚላት አገር ልትበታተን የምትችልበት ሁኔታ ላይ የደረሰች በሙሉ ለዛም ደግሞ እዚህ ያበቃት የእንግሊዝ መንግስት የሚረዳው ኢትዮጵያ ውስጥ ያለው አገዛዝ በመሆኑ ያንን ነገር የማያስብበት እና ለዛም ተገቢውን የሆነ አቋም የማይወስድ ከሆነ ያች ሀገር ነገ እንደ ሲሪያ የምትሆንበት እና የእንግሊዝም ጥቅም የማይጠበቅበት ሁኔታው ላይ የምደርስ መሆኑን በቅርቡ የምናየው ነገር በመሆኑ ይህንን በተጨማሪ ለማሳሰብ ነው። እነሱም አሳስበናል ይላሉ፣ ድምፃቸውን ከፍ አድርገው ባላቸው አቅም እሱ ላይ እንዲሰሩ ለማድረግ ነው። አቶ ዘላለም በጣም አመሰግናለሁ ስለሰጠኝ አስተያየት። ቅድም እንዳነሳኸው ኢትዮጵያውያን እንደዚሁም ደግሞ የኦሮሞ ማህበረሰብ አባላት በጠቅላይ ሚኒስትር ዴቪድ ዴቪድ ካሜሮን ቢሮ ፊት ለፊት ተመሳሳይ ሰላማዊ ሰልፍ አካሂደዋል። የዴቪድ ካሜሮን መንግስት የሰጠው ምላሽ አለ ወይ? ከጠቅላይ ሚኒስትሩም ቢሮም ይሁን ከብሪታንያ የውጭ ጉዳይ ሚኒስቴር ሁልጊዜ የሚሰጣቸው ከኢትዮጵያ መንግስት ጋር በሁኔታው ላይ እየተወያየን ነው ከማለት በስተቀር ሌላ የሚሰጡት አድጋቢ መልስ የለም። የተቻለንን ያህል ጫና እያደረግን ነው ነው የሚሉት። በተጨባጭ የእንግሊዝ መንግስት በኢትዮጵያ መንግስት ላይ ያሳደረው ጫና አለ? አንተ የተመለከትከው እውነቱን ለምናገር ይሄንን ያህል ጎላ ብሎ የተደረገ ጫና የለም። ድልነሳ ጌታ ነህ ከለንደን ማብራሪያ በጣም አመሰግናለሁ። መልካም ቀን። ም አመሰግናለሁ። ባባይ